The Voice of America. ጉዳያቸውን በውጭ ሆነው እንዲከታተሉ በዋስ ከእስር ተለቀው የነበሩት በአቶ ዳጋቶ ኩምቤ የክስ መዝገብ የተከሰሱ ሀያ የወላይታ ከፍተኛ አመራሮች ዛሬ በቀጠሯቸው ቀን ፍርድ ቤት አለመቅረባቸው በደቡብ ክልል ጠቅላይ ፍርድ ቤት ውስጥ ግራቀኙን ሲያከራክር ውሏል። ጠበቆቻቸው ደንበኞቻቸው ፍርድ ቤት ያልቀረቡት በሕመም ምክንያትና ለኮሮና ቫይረስ እንጋለጣለን በሚል ስጋት እንደሆነ አስረድተዋል። አንዳንዶቹ ደግሞ መጥሪያ ስላልደረሳቸው እንደሆነ በመግለጽ ማስተባበያ አቅርበው ነበር። ጉዳዩን የያዘው መርማሪ ፖሊስ በበኩሉ ፍርድ ቤት ቀርበው መልስ እንዲሰጡ መጥሪያ የደረሳቸው ተከሳሾች ፍርድ ቤት ያልቀረቡት ጉዳዩን ለማንዛዛት ሆን ብለው እንጂ ስለመታመማቸው የሚያሳይ በቂ ማስረጃ የላቸውም፣ በመሆኑም ፍርድ ቤቱ ውሳኔ ይስጥ ሲል መከራከሪያ አሰምቶ ነበር። የግራ ቀኝ ክርክሩን ሲያደምጡ የቆዩ የችሎቱ ዳኞች ተከሳሾቹ መስከረም አስራ ሁለት ፍርድ ቤት እንዲቀርቡ ሲሉ ለሁለተኛ ጊዜ ትእዛዝ ሰጥተዋል። የፍርድ ቤቱ መሆን የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባውን ያስደምጠናል። የደቡብ ክልል ጠቅላይ ፍርድ ቤት በአቶ ዳጋቶ ኩንበ መዝገብ የተከሰሱ ሀያ የውላይታ ከፍተኛ አመራሮችን ጉዳይ ለማየት ለሁለተኛ ጊዜ ባስቻለው በዛሬው ችሎት ተከሳሾች ዛሬም ባለመቅረባቸው መስከረም 12 2013 ዓ.ም ፍርድ ቤት እንዲቀርቡ ትእዛዝ ሰጥቷል። ፍርድ ቤቱ ይህንን ትእዛዝ የሰጠው ከተከሳሾቹ ውስጥ አንድም ባለመገኘታቸውና ጠበቆቻቸው ተገኝተው ደንበኞቻቸው ያልተገኙበትም ምክንያት ለፍርድ ቤቱ ካስረዱ በኋላ ነበር። የአቶ ዳጋቶ ኩንበና በእሱ መዝገብ የተከሰሱ ስማቸው በተራ ቁጥር ሁለት አራት አስራ አራት አስራ አስራ ሰባት የተዘረዘሩ ግለሰቦች ጠበቃ መሆናቸውን የተናገሩት አቶ ተመስገን ዋጅራ ደንበኞች መጥሪያ ደርሷቸዋል ፍርድ ቤት ለመቅረብም ፍቃደኛ ነበሩ ዳሩ ግን ከዚህ በፊት በፖሊስ ቁጥጥር ስር ሲውሉ የስነ ልቦና ጉዳት ደርሶባቸዋል አንዳንዶችም ታምመዋል ሲሉ ከወላይታ ሶዶ ሆስፒታልና ከቡድንት የመጀመሪያ ደረጃ ሆስፒታል አመጣሁ ያሏቸውን የሀኪም ማስረጃ ለፍርድ ቤቱ አቅርበዋል ያልተገኙትም በዚህ ምክንያት ነው ያሉት አቶ ተመስገን ፍርድ ቤቱ ይህንን አገናዝቦ ከደንበኞች ጋር ቀርቤ እንዲከራከር ሌላ ቀጥሮ ስተኝ ሲል ጠይቀዋል በዚሁ መዝገብ ስማቸው የተዘረዘሩ ተከሳሾች ጠበቃ እንደሆነ ያስታወቁት አቶ ደጉዳና ሶስት ደንበኞቻቸው መጥሪያ እንዳልደረሳቸው ተናግረዋል። ይህንን መናገራቸውን ተከትለውም ፍርድ ቤቱ በመሀል ገብቶ መጥሪያ ሳይደርሳቸው እንደምን ወከሏቸው ብሎ ላቀረበው ጥያቄ በታችኛው ፍርድ ቤት ጠበቃቸው ስለነበርኩ ነው ብለዋል። ሌሎች ሁለት ደንበኞቻቸው በህምና በኮሮና ቫይረስ ምክንያት አለመቅረባቸውን አስታውቀዋል። በተመሳሳይ መዝገብ ስማቸው በተራ ቁጥር አስራ አንድ ላይ ያለው ተከሳሽ ጠበቃ የሆኑት አቶ ቴዎድሮስ ታደሰ በበኩላቸው ለደንበኛቸው መጥሪያ ቢደርሳቸውም ፍርድ ቤት ለማግኘት ያልቀረቡት በእሳቸው መዝገብ የተከሰሱ ሀያ ተከሳሾችና ጠበቆቻቸው በሚገኙበት ፍርድ ቤት ከቀረብ ኮሮና ቫይረስ ይዘኛል በሚል ስጋት መሆኑን ተናግረው ፍርድ ቤቱ በጽሁፍ የተዘጋጀውን መልሳቸውን እንዳዳምጥ ቢጠይቁም ፍርድ ቤቱ ደንበኛ ወት ባልተገኘበት አልሰማም ብሏል። መርማሪ ፖሊስ በበኩሉ ከሀያ ተከሳሾች ውስጥ መጥሪያ ማድረስ አለመቻሉን አስታውቋል። ፍርድ ቤት ያልቀረቡት ጉዳዩን ለመንዛዛት ሆነ ብለው እንጂ ስለመታመናቸው የሚያሳይ በቂ ማስረጃ አላቸውም። ከዚህ በፊት ሲያዙም የተፈጸመባቸው የሰብአዊ መፍትሰት ስላልነበረ የደረሰባቸው የስነ ልቦና ጉዳት የለም ይህ ፍርድ ቤት ቀርቦ መልስ ለመስጠት አለመፈለጋቸውን የሚያሳይ ነው ብሏል። በመሆኑ ምክንያታቸው ተገብነት የሌለውና ተጨባጭ ባለመሆኑ ፍርድ ቤቱ ውድቅ አድርጎ ውሳኔ ይስጥ ስል ጠይቋል። ፍርድ ቤቱም ተከሳሾቹ የዛሬ ሳምንት እንዲቀርቡ ታዘው አለመቅረባቸውን አስታውሶ ጠበቆችን ደንበኞቻችሁ ባልተገኙበት ስለ እነሱ ጥብቅና መቆም አትችሉም ብሏቸዋል። ስለ ውክልናችሁም ማረጋገጫ የለኝም። በመሆኑም መስከረም 12 ከደንበኞቻችሁ ጋር ፍርድ ቤት ቀርባችሁ መልስ ስጡ ስል ትእዛዝ ሰጥቷል። የአቶ ዳጋቶን ጨምሮ ሀያ የወላይታ ዞን ከፍተኛ አመራሮች ናሰ ሶስት ተይዘው ጉዳያቸው በወላይታ ዞን ከፍተኛ ፍርድ ቤት ሲታይ የቆየ ሲሆን የዞኑ ፍርድ ቤት እያንዳንዳቸውን በአንድ መቶ ሺህ ብር ዋስትና ከለቀቃቸው በኋላ ነበር ፖሊስ ለጠቅላይ ፍርድ ቤት ይግባኝ ያለው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳ ነው።